የማኅበራዊ መገናኛ ዘዴዎች ቅኝት የብሪታንያዋ ለንደን የአልማዝ አያናን አስደማሚ የአስር ሺህ ሜትር አራሯጥና ብቃት በድጋሚ መሰከረች የአልማዝ ድል በተመዘገበ በሳምንቱ ኢትዮጵያ ሁለተኛ ወርቅ በሙክታር እድሪስ አገኘች ሙክታር ማንም አያቆመውም የተባለለትን ብሪታንያዊውን ሞፋራን በመሰናበቻ ውድድሩ ላይ ጉድ ሰራው። ድሉ ያልተጠበቀ ነበርና የኢትዮጵያውያን ደስታ ጣራ ነካ። ማኅበራዊ ድረ ገጾች በሙክታር ፎቶዎች ተጠለቀለቁ። ለድሉ ከፍተኛ አስተዋጽኦ ያበረከተው ዮሚፍ ቀጀልቻም ተወደሰ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንት ኃይሌ ገብረስላሴ የተናገረለት ኢትዮጵያዊ መንፈስ ይህ ነው ተባለ። ለሀገር ጥቅም በጋራ መቆም፣ ተባብሮ መስራትና የቡድን ስራ ወሳኝ እንደሆነ በየፊናው ተተነተነ። እነዚህ ማብራሪያዎች ረገብ ብሎ የነበረውን የማህበራዊ መገናኛዎች ንትርክ እንደገና ቀሰቀሰ። በኢትዮጵያውያን ማህበራዊ መገናኛዎች ተጠቃሚዎች ዘንድ አንድ አጀንዳ መርጦ ጎራ ለይቶ መወዛገብ ሳምንት ከሳምንት የሚታይ ሁነት ከሆነ ሰንብቷል። አብዛኛውን ጊዜ ማጠንጠኛው ግን የዘውግ ማንነትና ፖለቲካ ይሆናል። የለንደኑ የአትሌቲክስ ሻምፒዮና ከተቃረበ ወዲህ ብቅ ጥልቅ እያለ መወያያ ሆነው የቆየው የኃይሌ ገብረስላሴ ጉዳይም ከዚሁ ጋር ተያይዟል። የነገሩ መነሻ ኃይሌ የኢትዮጵያ የአትሌቲክስ ቡድንን ለመሸኘት ሰኔ 23 ቀን 2009 ዓ ም በተዘጋጀ ስነ ሥርዓት ላይ የተናገረው ንግግር ነው። አያችሁ ሁልጊዜ አንድ ላይ ስንሆን ውበት ነን። አንድ ላይ ስንሆን ጠንካራ ነን። አንድ ላይ ስንሆን ማንም አይሰብረንም። ለብቻ ስትሆኑ ግን እቺ ቀጭኗ ተሰብራችኋለች። በቃ አለቀላችሁ። አያችሁ፣ እዚህ መሬት ላይ ከማሳዘናቸው ማስጠላታቸው፣ በቃ ጥቅምም አይሰጡም። ይህ ማለት ለየብቻችሁ ስትሄዱ እናንተ ናችሁ ይህ ማለት እሱ እዛ ሀገር ነው እሱ እዚህ ጋር ነው እያላችሁ ስትሉ ከረራችሁ። ማምር ለየብቻችሁ፣ አንዱ አረንጓዴ ሊወዳችሁ ይችላል፣ አንዱ ቀይ ሊወድ ይችላል። በቃ በህብረት ስትሆኑ ግን ታምራላችሁ። ስዕልም ስዕል የሚሆነው በህብረታዊ ቀለም ሲመጣ ነው። ይህ የኢትዮጵያ ቲም የምንለፈልፈው ነው። ወደ ሀገርም ከፈለጋችሁ ቀይሩት። ስለዚህ አትነጣጠሉ፣ ለየብቻ አትኑ። ለየብቻ ከሆናችሁ ደካማው ሰው ይሰብራችኋል። ደካማው ያሸንፋቸዋል። ይህ የኃይሌ ንግግርና በዚያው ሰሞን የሰጣቸው አስተያየቶች የዘውግ ማንነት ሊከበር ይገባል በሚሉት ዘንድ ከፍተኛ ትችቶች አስከትሎበታል። ኢትዮጵያ የብዙ ብሔር ብሔረሰቦችና ሕዝቦች መገለጫ እንጂ የኢትዮጵያዊነት መንፈስ በሚል የብሔር ማንነቶች ሊጨፈለቁ አይገባም ሲሉ ሞግተዋል። ሁለት ሳምንት የተሻገረውን የሰሞኑን ውዝግብ ይበልጥ ያጋጋለው ግን ኃይሌ ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንትነት ስልጣኑን በገዛ ፈቃዱ የማይለቅ ከሆነ የአድማ እርምጃ እንደሚወሰድበት የሚገልጽ ማስጠንቀቂያ በማህበራዊ ድረገጾች ከተሰራጨ በኋላ ነበር። የኦሮሚያ አትሌቲክስ ፌዴሬሽን በተደጋጋሚ ደርሰውብኛል ያላቸውን በደሎች የገለጸበት ደብዳቤም በማስረጃነት ሲቀርብ ተስተውሏል። ይህንን ተከትሎ በርካቶች ሀሳባቸውን በድጋፍና በተቃውሞ ገልጸዋል። ለኃይሌ ተቆርቋሪነት ካሳዩት መሃል አንዱ ዳዊት ተስፋዬ ነው። ከልጅነት እስከ እውቀታችን ልክ አንገታችንን ልንደፋ ስንል ልክ በቃ የእኛ ፀሐይ ጠልቃለች ልንል ስንል ወረኛውን፣ አልኩባዩን፣ አላጋጩን፣ ፌዘኛውን፣ ዘረኛውን፣ ጎጠኛውን፣ ጎሰኛውን፣ ከፋፋዩን፣ ሴረኛውን፣ ምቀኛውን፣ ሸረኛውን አፍ የሚያዘጋ አንድ ብቻ ጀግና ሰው አለ ኃይሌ ገብረስላሴ ይባላል ሲል ማክሰኞ እለት በፌስቡክ ገጹ ጽፏል። ሀብታሙ ስዩም በበኩሉ በፌስቡክ ተከታዩም ብሏል። የኃይሌ ጥፋቱ ደጋግሞ የኢትዮጵያዊነት መንፈስ ወደ አትሌቲክሱ ሰፈር እንዲመጣ መጣሩ ነው። የብሔር ጉዳይን በማፋፋም ኑሯቸውን ለመሰረቱ ወገኖች የኃይሌ የኢትዮጵያዊነት ስሜትን የማደስ ዘመቻ የገቢ ምንጭን በኮንክሪት እንደ መድፈን ነው። እናም በአጠገባቸው ሳያልፍ ልቤን ልቤን ብለው መንፈራፈራቸው መጪውን ዘመን ከመፍራት የመነጨ ነው። ለዚያ ነው ወቅታዊ ብቃትን በሚፈልገው የአትሌቲክስ ተሳታፊዎች አመራረጥ፣ ጥብቅ ስነ ምግባር በሚፈልገው የአሰልጣኝና ሰልጣኝ ግንኙነት መሃል ሽብልቅ ሆነው የሚገቡት። ኃይሌ የኢትዮጵያዊነት ምልክት ነው። መለሰ ድሪብሳ በኃይሌ ተቀነቀነ የተባለለትን ኢትዮጵያዊነት መንፈስን በተመለከተ ሶስት ነጥቦች በማንሳት ተችቷል። አንደኛ፣ የኢትዮጵያዊነት መንፈስ በራሱ የጠፋው በስመ የኢትዮጵያዊነት ተቆርቋሪነት የኢትዮጵያዊነት ሰጪና ነሺ ሆኖ ከመንፈሱ ገፊ በመሆኑ ነው። ሁለተኛ፣ የኢትዮጵያዊነትን መንፈሱን በማናፈስ አይደለም የምታሰርጸው፤ ኢትዮጵያዊነት እንዲሰማው በኢትዮጵያዊነት ውስጥ የሚያኮራውና የሚደሰትበት ነገር እንዲኖር በማድረግ ነው። ከአንድ ክፍለ ዘመን በላይ በኢትዮጵያዊነት ማዕቀፍ ውስጥ ጭቆናን እንጂ ምንም ላላየው ሕዝብ ሺህ ጊዜ ኢትዮጵያዊነት ብለ ብትለፍፍበት ጉዳዩም አይሆንም። ሶስተኛ አሁን የኢትዮጵያዊነት ስሜት ያጎለበታችሁ መስሏችሁ አላስፈላጊ መንገድ እየሄዳችሁ ጉዳት ያለው ስልት እየተጠቀማችሁ ጠፋ የለም ተዳከመ ወዘተ የሚባለው የኢትዮጵያዊነት መንፈስ ይብስኑ በከፍተኛ ሁኔታ እንዲጠላ እያደረጋችሁ መሆኑን ማን በነገራችሁ? ብለዋል አባቡ ረሺድ የተባሉ የፌስቡክ ተጠቃሚ። ኃይሌ ከፌዴሬሽን ይልቀቅ ከተባለም እርሱን መተካት ያለባቸው ባለሙያዎች መሆን አለባቸው ይላሉ። የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ በአዲስ መልኩ በሻለቃ ኃይለ ገብረስላሴ በአትሌት ገብረ እግዚአብሔር ገብረ ማርያም ሲያዝ ከተደሰቱት ውስጥ ነኝ። በእነዚህ አትሌቶች የሥልጣን ዘመን ምንም ውጤት ባይገኝ፣ ፌዴሬሽኑ ባይሻሻል እንኳን የአትሌቲክስ ፌዴሬሽን የፖለቲከኞች መቀለጃ አለያም መጫወቻ እንዲሆን አልመኝም። በምንም መልኩ በምንም ተአምር ጉዳዩ የማይመለከታቸው ስለ ስፖርት ምንም እውቀቱና ግንዛቤው የሌላቸው እነዚያ ፖለቲከኞች ተመልሰው ወደ ፌዴሬሽኑ እንዲመጡ አልመኝም እና ኃይሌ ባይሆንላቸው ሌሎች አትሌቶችና አሰልጣኞች ናቸው መተካት ያለባቸው ብለዋል። ወደ ሁለተኛው ርዕሰ ጉዳያችን ተሻግረናል። በኢትዮጵያ በእስር ቤቶች ስለሚፈጸሙ ሰብአዊ መብት ጥሰቶች ዓለም አቀፍ የሰብአዊ መብት ተሟጋቾች ተደጋጋሚ ዘገባዎች አውጥተዋል። እውቅ የሆኑ የፖለቲካ ሰዎች ጋዜጠኞችና ባለስልጣናት ፍርድ ቤት ሲቀርቡ የሚያሰሟቸው እሮሮዎችም በእስር ቤቶች ስላለው አያያዝ ተጨማሪ ማስረጃዎች ሆነው ይቀርቡ ነበር። ከቅርብ ጊዜ ወዲህ ግን ሕዝብ ዘንድ ያልደረሱ የበርካታ ታሳሪዎች ችግሮች ማህበራዊ ድረገጾችን በመጠቀም ለአደባባይ እየበቁ ነው። የሰማያዊ ፓርቲ ምክር ቤት አባል የሆኑትና አሁን በቂሊንጦ በእስር ላይ ያሉት የአቶ አግባው ሰጠኝ ጉዳይ የሰሞኑ መነጋገሪያ ሆኗል። በሽብር ወንጀል ተከሰው የነበሩት አቶ አግባው ከክሱ ነፃ ቢባሉም በቂሊንጦ በደረሰው የእሳት ቃጠሎ በድጋሚ በሽብር ተከሰው ጉዳያቸው እየታየ ነው። ሰኞ ነሐሴ 8 ከፍተኛው ፍርድ ቤት ቀርበው የተናገሩትን ጋዜጠኛ ጌታቸው ሽፈራው በፌስቡክ ገጹ አጋርቷል። ጎንደር ላይ ሰው ሲሞት እኔ ላይ ነው በቀል የሚፈጽሙት። ከደበደቡኝ በኋላ ይቅርታ ብለው ዞን ሁለት ካሉ እስረኞች ጋር ቀላቅለውኛል። ይህም ከበስተጀርባው ዓላማ አለው። አሁንም ለህይወቴ ዋስትና የለኝም ሲሉ በቂሊንጦ ማረሚያ ቤት ሰዎች የሚደርስባቸውን በደል መናገራቸውን ጽፏል። በቂሊንጦ ማረሚያ ቤት የጥበቃና ደህንነት አስተዳደር ዘርፍ ኃላፊ ዋና ሱፐርኢንቴንደንት ገብረ እግዚአብሔር ገብረ ሐዋርያት በደብዳቤ ያቀረቡትን ማስተባበያ ቅጅም አያይዟል። በቅርቡ ከስር የተፈታው ጋዜጠኛ ኤልያስ ገብሩም በቂሊንጦ በነበረበት ወቅት አግባው በከባድ ድብደባ ምክንያት የደረሰበትን ጉዳት እንዳሳየው በፌስቡክ ጽሑፉ ገልጿል። በጉዳዩ ላይ አስተያየታቸውን ካጋሩት መካከል ሰለሞን መንገሻ አንዳንዴ የአቅመ ቢስነት ስሜት ጠፍ ንጎ ይዘኛል። ብዙ በደሎችን ሰምቼ ምንም ሳልል አልፋለሁ። ያሳፍረኛል። አንገታቸው ላይ ሜዳሊያ ሊጠለቅላቸው የሚገባ ሰዎች ሁላ እጃቸው በካቴና ታስሮሳ ያመኛል የምንፋረድበት ቀን ይመጣል። ጽናቱን ይስጥ አግባው ሰጠኝ። መልካም ልደት ጋሽ በቄ ሲል በዚህ ሳምንት የልደት በዓላቸውን ያከበሩትን የኦፌኮ ምክትል ሊቀመንበር አቶ በቀለ ገርባን ደርቦ አስታውሷል። መንበረ ካሳይ የተባሉ የፌስቡክ ተጠቃሚ ደግሞ የአግባው ሰጠኝ ጉዳይ እጅግ በጣም አሳሳቢ ነው በሚል ርዕስ ተከታዩን በፌስቡክ አስፍረዋል። አግባው የደረሰበትን በደል ወይንም መደብደቡን ለማመን ምንም ማስረጃ አያስፈልግም። እስር ቤቶቹ ሲኦል ናቸው። የሰው ልጅ ላይ አለ የለም የሚባል በደል የሚፈጸምባቸው። እስር ቤቱ ከአቅም በላይ ሆኖብኛል፣ አልቻልኩትም ሲል ከዛ ቦታ ወዴት እንዲተላለፍለት ፈልጎ ነው። አንድ ቀን አግባው ሰጠኝ ፍርድ ቤት እንዲቀርብ ተብሎ እስር ቤቱ አግባው ሰጠኝ የሚባል እስረኛ የለም ብሎ መልስ እንዳይሰጥ እሰጋለሁ። በቀለ ደገፋ የተባሉ የፌስቡክ ተጠቃሚ የደርግ ባለስልጣናትን ላደረጉት ግፍና ጭቆና ለፍርድ አቅርብ ያለው ብሎ የሚኩራራ ቡድን ይህን ዘግናኝ ግፍ ሲፈጽም ማየት ምን ይሉታል? ነግበኔ ማለ ሲል የኢትዮጵያ የሰብአዊ መብቶች ፕሮጀክት የተባለ ድርጅት ሰሞኑን በአግባው ዙሪያ ያሰራጨውን ስዕላዊ መረጃ አጋርቷል። ድርጅቱ በእስር ላይ የምትገኘውን የፖለቲካ አራማጅ ንግሥት ይርጋን አስመልክቶ በዚህ ሳምንት ለእይታ ያበቃው አጭር የአኒሜሽን ቪዲዮም ብዙዎች ተቀባብለውታል። የዛሬው ጥንቅራችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።